በአማራ ክልል ባለፉት ሶስት አመታት እየጨመረ የመጣው በሰላማዊ ሰዎች ላይ የሚፈጸም የእገታ ወንጀል ከአሳሳቢ ደረጃ ላይ ደርሷል ሲል የክልሉ ፖሊስ ኮሚሽን አስታወቀ። በኮሚሽኑ የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍን ትሸቴ ለአሜሪካ ድምፅ እንደተናገሩት ባለፈው አመት ብቻ ከ287 በላይ የእገታ ወንጀሎች ተፈጽመዋል። በክልሉ ውስጥ የተፈጠሩ ግጭቶችን ለእገታ ወንጀል መጨመር እንደ ምክንያት ያነሱት ኮማንደር መሳፍንት መረጃውን ለፖሊሲ ያመለከቱትን ብቻ ስለሚያካትት ትክክለኛ ቁጥሩን ከጠቀሰው በእጅጉ ይልቃል በማለት ተናግረዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መለሰ በበኩላቸው መንግስት በአንዳንድ የጸጥታ ኃይል አባላትና በሌሎች ቡድኖች የሚፈጽመውን የእገታ ወንጀል መቆጣጠር አለበት ብሏል። በአሜሪካ ድምጽ ዘጋቢ የተዘጋጀውን ዘገባ የደንገረመው እንደሚከተሉ ታቀርቧለች። የአማራ ክልል ፖሊስ ኮሚሽን የሚዲያ ጉዳዮች ዋና ክፍል ኃላፊ ኮማንደር መሳፍን ትሸቴ ትላንት ከአሜሪካ ድምጽ ጋር በነበራቸው ቆይታ ከሰሜን ኢትዮጵያው ጦርነትና አሁን በክልሉ ከቀጠለው ግጭት ወዲህ የሰዎች እገታና ግድያዎች እየተበራከቱ መምጣታቸውን ገልጸዋል። ቀደም ሲል በምዕራብና ማዕከላዊ ጎንደር ዞኖች በተደጋጋሚ መፈጸሙ የተዘገበው የሰዎች እገታ በተለይም በክልሉ ግጭት ከተቀሰቀሰበት ካለፈው ዓመት መገባደጃ አንስቶ በሁሉም አካባቢዎች መታየት መቀጠሉንም አስረድተዋል። ባለፈው ዓመት ብቻ በመቶዎች የሚቆጠሩ የእገታ ወንጀሎች መፈጸማቸውንም ኮማንደሩ ገልጸዋል። መረጃው ለፖሊስ ያመለከቱትን ብቻ ስለሚያካትት ትክክለኛው አሀዝ በመግለጫው ከተጠቀሰው እንደሚጨምርም አመልክተዋል። ወደ ህግ አካል ከመምጣት ይልቅ ከአጋቾቹ ጋር በግል ተደራድሮ የመቋጨት ሁኔታ መኖሩ ትክክለኛውን አሀዝ ለማወቅ አላስቻለም ሲሉም አብራርተዋል። ክልሉ ወደ ግጭት ከተገባበት ባለፈው ዓመት ሐምሌ መጨረሻ ጀምሮ ወደዚህ ባሉበት ጊዜዎች ግለሰቦችን ባለ የህብረተሰብ ክፍሎችን እገታ በመፈጸም በማንገራገር እና በማስፈራራት እየተደራደሩ ገንዘብ የመቀበል የወንጀል ድርጊት ከቅርብ ጊዜ ወዲህ በክልሉ በኩል በጣም ተደጋግሞ እና ሰፊ ድምፅ ይዞ ያየነው የወንጀል ድርጊት ነው። ለሕብረተሰቡም ትልቅ የምሬት ምንጭ ሆኖ በተደጋጋሚ እየተነሳ ያለው ከእገታ ጋር የሚያያዘው ነው። በእርግጥ እንደ ፖሊስ ኮሚሽን ወደ ፖሊስ ደርሰው መዝገብ ላይ አርፎው ምርመራ ያጣራንባቸው ወደ ለመቶ ሰማኒያ ሰባት የሚሆኑ የእገታ ወንጀሎች ናቸው። በእነዚህ የወንጀል ድርጊቶች ውስጥ ለፍርድ የቀረቡ አሉ። ከዛ ውጭ ገና ህገታው ሳይፈጸም የሚያፈሸፍ ነው የወንጀል ድርጊት አለ። ከዚህ ባሻገር ግን ጉዳዩ ከፍ ሊል ይችላል የሚለውን መላምት ግን መያዝ ይቻላል። ማህበረሰቡ ወንጀል ሲፈጸም ወደ ህግ አካል ለመምጣት የማይመርጠው ለምን እንደሆነ ኮማንደር መሳፍንት እንደሚከተለው አስረድተዋል። በክልሉ የተፈጠረው የጸጥታ ችግር ለምሳሌ በፖሊስ እና በህብረተሰቡ መካከል የነበረውን ቅርበት ትንሽ በተለያዩ ምክንያቶች እንግዲህ ለዚህ ጥናት የሚያስፈልግ ይመስለኛል። እኛ እንዲህ ነው ብለን አንወስንም። የማህበረሰብ አቀፍ የፖሊስ አገልግሎት አሰራሮቻችን በየአካባቢው ለጊዜው ላልታል። ስለዚህ ከህብረተሰቡ ጋር የነበረን ቅርበት በብዙ መትናት ተበጥሷል ማለት ነው። ተበጥሷል የሚለው ደረጃ እንደየአውዱ ቢታይም አንደኛውም ሆነ ሁለተኛው ደግሞ በፖለቲካ ልዩነት ምክንያት የመንግስትን መዋቅር አልፈልግም የተፈጠረ መዛባት አለ፣ የአስታሰብ መዛባት። በዚህ ምክንያት እንግዲህ አንዳንዶቹ የተለየ ነገር ላገኝ አልችልም በሚል ሊሆንም ይችላል፣ በዛው ሳይጠቁሙ የሚቀሩት አንዳንዶቹ ደግሞ በመፍራትም ነው። አጋጆቹንም ለምሳሌ ወደ ህግ አካል ከሄድን ጉዳት ሊያደርሱባቸው ሊያደርሱብን ይችላል ወይም ሊያደርሱባቸው ይችላሉ ብለው በመስጋት እንደዛም ደረጃ የደረሰን ጊዜ አለ እና እነዚህና መሰል ምክንያቶች ሊሆኑ ይችላሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ነሐሴ 28 2016 ዓ ም ባወጣው ሪፖርት በአማራና ኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር ተያይዞ በአንዳንድ አካባቢዎች በተፈጠረው የሕግ ማስከበርና የመንግስት መዋቅር መላላት ሳቢያ በሰላማዊ ሰዎች ላይ እገታ ሲፈጸም መቆየቱን ጠቅሷል። በታጣቂ ኃይሎች ለዘረፋ በተደራጁ ቡድኖች፣ እንዲሁም በአንዳንድ የመንግስት የጸጥታ አካላት አባል በሆኑ ሰዎች ጭምር የሚፈጸሙ እገታዎች ተባብሰውና ተስፋፍተው የቀጠሉ መሆኑን የኮሚሽኑ የክትትልና ምርመራ ውጤት ማመላከቱን ጠቅሷል። አጋቾች ሰላማዊ ሰዎችን በአብዛኛው በ জৰুপ ছিল এই ু አንዳንዴም ከመኖሪያ ቤታቸው ወይም ከስራ ቦታቸው አግተው ወዳልታወቀ ስፍራ እንደሚወስዱና ከፍተኛ የማስለቀቂያ ገንዘብ እንደሚጠይቁ ኮሚሽኑ አስታውሷል። ገንዘብ መክፈል ያልቻሉ በርካታ ንጹሐን ሰዎች ይገደላሉ፣ የሰብአዊ መብት ጥሰቶችም ይፈጸማሉ ብሏል የኮሚሽኑ መግለጫ። ጉዳዩን አስመልክቶ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬ መሰለ በአማራ ክልል መንግስት የተገለጸው የወንጀል ድርጊት ቁጥር ኮሚሽኑ በጥናት ካረጋገጠው ጋራ ተቀራራቢ መሆኑን ገልጸዋል። የተሰጠው ቁጥር እኛም ነሐሴ ሀያ ስምንት ሁለት ሺ አስራ ስድስት እያወጣ ነው ጋዜጣዊ መግለጫ በርካታ የሰብአዊ መብት ጥሰቶች እንዳስከሰቱ በጠቀስ ነው መልኩ ቁጥሩም ከዛው ጋር ይሄኛውን ቁጥር አሳሳቢ መሆኑን ነው የሚያሳየው እኛም የሰራ ናቸው የክትትል ስራዎች የምርመራ ስራዎች እስካሁን ድረስ በተለይ ደግሞ በአማራ እና በኦሮሚያ ክልሎች በትጥቅ ግጭት አውድ የህግ ማስከበር እና የመንግስት መዋቅር መላላትን ስላስከተለ ይሄንን ተገና አድርገው የታጠቁ ኃይሎች፣ ለዘረፋ የተደራጁ ቡድኖች፣ አንዳንድ ጊዜም የመንግስት የጸጥታ አካላት አባላት ሁሉ ተሳታፊ የሆኑበት የእቅታ ድርጊቶች በጣም እየተስፋፉ መምጣቱ ነው። የድርጅታቸውን ክትትል ዋቢ በማድረግ ቀደም ብሎ የጠቀሱትን የወንጀሉን ፈጻሚዎች ማንነት ያስታወሱት ተጠባባቂ ኮሚሽነሯ በጥናቱ የቀረቡትን ምክረ ሀሳቦችም አብራርተዋል። ይሄ ሊሆን የሚችለው በዘላቂነት ሊፈታው የሚችለው ግጭቶቹን በሰላማዊ መንገድ መፍታት የሚለው አሁንም በተደጋጋሚ የሪፖርታቻችን የምናወጣው ምክር ሀሳብ በዚህም አክሪ ከብት ስለሆነ ይሄንንም እንትን እንላለን። ከዛ በኋላ ግን መንግስት ያው ዋና የሰብአዊ መብቶችን ለማስከበር ዋና ኃላፊነት ያለበት መንግስት ስለሆነ በራሱን የጸጥታ አካላት አባላት የሚፈጸመውን በሌሎች አካላት የሚፈጸመውን ከታ ቢቻ መከላከል የሚቻልበትን ሁኔታ ከተፈጸመ በኋላ ደግሞ ተጠያቂነትና ታጋሾች ማካካሻን ያገኙበትን ሁኔታ እንዲያመቻች የሚለው ነው። ሌላው እነዚህ ድርጊቶች የጦር ወንጀልን ሊያቋቁሙ የሚችሉ ድርጊቶች ስለሆነ የታጣቂ ቡድኖችም ይህንን ተገንዝበው ከእንደዚህ አይነት ድርጊት እንዲታቀቡ ምክንያቱም በዓለም አቀፍ ደረጃ ራሱ ተጠያቂነትን የሚያስከትል ድርጊት ስለሆነ ከእንደዚህ አይነት ድርጊት እንዲታቀቡ ምክር ሀሳብ አቅርበናል። የአማራ ክልል ፖሊስ ኮሚሽን የሚዲያ ክፍል ዋና ኃላፊ ኮማንደር መሳፍን ትሸቴ በበኩላቸው እገታን የመሳሰሉ ወንጀሎች ለመቆጣጠር በክልል ደረጃ ጠንካራ የፍትህ ስርዓት መዘርጋት የሚያስችሉ አዳዲስ አሰራሮች በያዝነው ዓመት ተግባራዊ ይደረጋሉ ብለዋል።